የቀድሞውን የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊን ሕልፈት ተከትሎ በሙሉ ስልጣን እየሰራ ያለ መሪ እስካሁን ያለመተካቱ ይታወቃል። የኢህአደግ ማዕከላዊ ምክር ቤት በያዝነው ሳምንት መገባደጃ በሚያካሂደው ስብሰባ በቅርቡ ከዚህ ዓለም በሞት የተለዩትን የፓርቲውን ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር የሚተካ መሪ ይመርጣል ተብሎ ይጠበቃል። ዘገባዎች ጨምረው እንዳመለከቱት ማዕከላዊ ኮሚቴው የፓርቲውን ምክትል ሊቀመንበርም ይመርጣል። በሌላ በኩል በቀድሞ ስልጣናቸው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በሚል እየተገለጹ ያሉት አቶ ኃይለ ማርያም ደሳለኝ ስራቸውን የሚያከናውኑት በጠቅላይ ሚኒስትሩ ጽፈት ቤት ያለ መሆኑን ምንጮች እየገለጹ መሆኑን ጠቅሶ ዘጋቢያችን እስክንድር ፍሬ በትላንትናው ምሽት ባደረሰን ዘገባ እንዳመለከተው ለጠቅላይ ሚኒስትሩ ጽፈት ቤት የአቤቱታ ማመልከቻ ለማስገባት የሄዱ ወገኖችም አቶ ኃይለ ማርያም እየሰሩ ያሉት ከዚያው በውጭ ጉዳይ ሚኒስቴር መስሪያ ቤት ከሚገኘው የተለመደ ቢሮቸው መሆኑን እንደተነገራቸው ገልጸውለታል። ብዙዎችን ሲያነጋግር የሰነበተውን በሀገሪቱ ሕገ መንግስታዊ ድንጋጌ መሰረት አቶ መለስን በተጠባባቂ ጠቅላይ ሚኒስትርነት የተኩትን የአቶ ሀይለማርያም ደሳለኝን በምክትል ጠቅላይ ሚኒስትርነት መጠራት ጨምሮ በማዕከላዊ ምክር ቤቱ ስብሰባና የምርጫ ሂደት ዙሪያ በትናንትናው ምሽት ከውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ዲሬክተሩን አቶ ጌታቸው ረዳን አነጋግረናል። አሉላ ከበደ ነው አቶ ጌታቸውን ያነጋገራቸው። ወደ ዝግጅቱ እንለፍ። አቶ ጌታቸው የጠቅላይ ሚኒስትር መለስ ዜናዊን ዜና እረፍት ተከትሎ 180 አባላት ያሉት የኢህአዴግ ማዕከላዊ ምክር ቤት ሊቀመንበሩን የሚመርጥ መሆኑን ከአዲስ አበባ የወጡ ዘገባዎች አመልክተዋል። የኮሚኒኬሽን ጽህፈት ቤት ባለስልጣኑን አቶ ሽመልስ ከማልን ዋቢ ያደረገ አንድ የዜና ዘገባ ያ ለፓርቲው ሊቀመንበርነት የሚመረጥ ሰው ጠቅላይ ሚኒስትርም የመሆን እድሉ የላቀ ነው ይላል። ሌላ አንድ ዘገባ የኢህአዴግን የውጭ ግንኙነት ኃላፊ አቶ ሴኮቱሬ ጌታቸውን ጠቅሶ ማዕከላዊ ኮሚቴው የፓርቲውን ሊቀመንበር እና ምክትል ሊቀመንበር እንደሚመርጥ ይጠቁማል። ግልጽ ያለ ማብራሪያ ስለሌል መነሻውም እነኚህ ዘገባዎች በመሆናቸው በቅድሚያ በዘገባዎቹ የተመለከተውን ጭብጥ ትክክለኝነት ያረጋግጡልን። የኢህአዴግ ምክር ቤት በዚህ ዊኬንድ ላይ በሚያደርገው ስብሰባ ሊቀመንበሩና ምክትል ሊቀመንበሩን ይመርጣል። ፓርላመንታሪ ስርዓት በሚከተሉ አገሮች አብላጫ ድምጽ ያገኘው ፓርቲ ሊቀመንበር ጠቅላይ ሚኒስትርም ይሆናል። ስለዚህ ምክር ቤቱ በሚያደርገው ምርጫ ሊቀመንበር ሲመርጥ ፓርላማው ቀርቦ በፓርላማ ቀርቦ ሊቀመንበሩ ጠቅላይ ሚኒስትር ይሆናል ማለት ነው። አጀንዳው ይሄ ብቻ ግን አይደለም። በነገራችን ላይ ይሄ ብቻ አይደለም አጀንዳው፣ ሌሎች ጉዳዮች አሉ። የመንግስት ያለፉት አመታት ፐርፎርማንስም ይገመገማል። የወደፊት አቅጣጫዎችን በሚመለከት አ ክንውን አ ክንውን ይገመገማል ስለዚህ የሊቀመንበርና ምክትል ሊቀመንበር የመምረጡ ጉዳይ የስብሰባው አንድ አካል እንጂ ብቸኛው አጀንዳ እንዳልሆነ ቢታወቅ ጥሩ ነው። መልካም አቶ ጌታቸው፣ እርሶም እንዳረጋገጡልን በዘገባዎችም እንደተመለከተው የፓርቲው ማዕከላዊ ኮሚቴ በሳምንቱ ማብቂያ ላይ የፓርቲውን ሊቀመንበር እና ምክትል ሊቀመንበር በሕጉም መሰረት ዋናው ሊቀመንበር የአገሪቱ ጠቅላይ ሚኒስትር ይሆናል ብለዋል። ቀደም ሲልም በተለያዩ ውይይቶች እንደቀረበው በአገሪቱ ሕገ መንግስትም እንደሚታወቀው ምክትል ጠቅላይ ሚኒስትሩ ጠቅላይ ሚኒስትር ሆነው እንዲሰሩ ነውና ሕጉ የሚለው ከዚህ ቀደምም መንግስት ቃል አቀባይ በኩል የተገለጸው እንዴት ነው ያ ሁኔታ የሚለወጠው? በፓርላማ መጽደቅ አልነበረበትም? በሊቀመንበርነት የሚመረጡት ሰው የጠቅላይ ሚኒስትርነቱን ቦታ ሊይዙ የሚችሉት ከፓርቲው ማዕከላዊ ኮሚቴ ጋር እንዴት ተገናኘ? የሚኒስትሮች ምክር ቤት የጠቅላይ ሚኒስትር መለስን ዜና ዕረፍት ተከትሎ ባደረገው ስብሰባ ምክትል ጠቅላይ ሚኒስትሩ ህገ መንግስቱ በሚያዘው መሰረት አክቲንግ ጠቅላይ ሚኒስትር ሆነው እንደ ተጠባባቂ ጠቅላይ ሚኒስትር ሆነው የሚኒስትሮች ምክር ቤት እንደሚሰበስቡ በግልጽ አስቀምጧል። ስለዚህ ስራውን በሚመለከት የሚኒስትሮች ምክር ቤትን የእለት ዕለት እንቅስቃሴ ሀገሪቱ ጠቅላይ ሚኒስትሩ ሊሰራው የሚገባውን ማንኛውም ስራ ከመስራት ጋር በተያያዘ በህገ መንግስቱ መሰረት ስራው እየተሰራ ነው በምክትል ጠቅላይ ሚኒስትር እና በውጭ ጉዳይ ሚኒስትሩ። ስለዚህ የቋንቋ አጠቃቀም አንድ ወይም በሌላ መልኩ ሚዲያው የሚጠቀምበት ቋንቋ እንደጠበቀ ሆኖ የሚኒስትሮች ምክር ቤት ሰብሳቢ ሆነው በህገ መንግስቱ በሚያዘው መሰረት ጠቅላይ ሚኒስትሩ የሚሰራቸውን ማንኛቸውም ስራዎች እየሰሩ ነው። አቶ ጌታቸው በህገ መንግስቱ መሰረት ተጠባባቂ ጠቅላይ ሚኒስትር ሆነው መሰማቸውን ሚኒስትሮች ምክር ቤትም አረጋግጧል ብለዋል። በሌላ በኩል ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር እየተባሉ ነው። ህገ መንግስቱ ጠቅላይ ሚኒስትሩ በሌለበት ጊዜ ምክትል ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩን ተክቶ ይሰራ ይላል። የሚኒስትሮች ምክር ቤት መሰብሰብን ጨምሮ ሌሎች ከጠቅላይ ሚኒስትሩ ፖዚሽን ጋር የተያያዙ ስራዎች የሚሰሩት በምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር አቶ ሀይሎ ማርያም ደሳሌ ነው ቶ ኦል ኢንተንትስ ፐርፐስ እሳቸው የሀገሪቱ የጠቅላይ ሚኒስትሩን ቦታ ይዘው ስራ ስራቸውን እየሰሩ ነው። ግን ኢህአዴግ ስራ አስፈጻሚ እንደዚህ አይነት ነገር ክፍተት ባልተፈጠረበት ሁኔታ ስራ አስፈጻሚ ሰብስቦ ስልጣኑ ያልሆነን ነገር የኢህአዴግ ሊቀመንበር መምረጥ ስራ ውስጥ ሊገባ አይችልም። ስራ አስፈጻሚው ኢህአዴግን የመምረጥ ኃላፊነት የለበ የለውም መብትም የለውም። ስለዚህ ምክር ቤቱን ይሄንን መስራት የሚችለው ሊቀመንበሩን የመምረጥና ሊቀመንበሩ እንዳልኩት ጠቅላይ ሚኒስትር የሚሆነው ፓርላማ ቀርቦ ፓርላማው ሲያጸድቅ ነው። አብላጫ ድምፅ ያለው ፓርቲ ስለሆነ ይሄ ጉዳይ ጥያቄ ውስጥ የሚገባ ባይሆንም የጠቅላይ ሚኒስትርነቱ ፖዚሽን ፋይናል የሚሆነው ኢህአዴግ የፓርቲውን ሊቀመንበር በምክር ቤቱ ደረጃ አስመርጦ ካበቃ በኋላ ለፓርላማ ሲቀርብ ነው። ስለዚህ ለፓርላማ ባልቀረቡበት ሁኔታ ይሄን ቋንቋ ተጠቀምን፣ ያኛውን ቋንቋ ተጠቀምን ከቴክኒካሊቲ የበለጠ ምንም ትርጉም ያለው አይሆንም። አቶ ጌታቸው ከይቅርታ ጋራ፣ እርስዎ የቴክኒክ ጉዳይ አድርገው ቢያቀርቡትም አንድ ሰው በምክትል ጠቅላይ ሚኒስትርነት ሲጠራና ተጠባባቂ ጠቅላይ ሚኒስትር ነው ሲባል ሁለት የተለያዩ ነገሮች መሆናቸው እያነጋገረ መሆኑ ይታወቃል። የእርስዎም ማረጋገጫ ከዛ አንጻር ነው። አሁን እየጠየኩት ያለው የሚያነጋግረው ለምን መሰለህ የሚመርጡት ሰዎች ናቸው የሚወስኑት። አሁን በዚህ ሰዓት ርዕስ አይደለም። የስልጣን ክፍተት የሚባል ነገር ርዕስ ባልሆነበት ሁኔታ እገሌን በምን ጠራሁት? ለፓርላማው አክብሮታል ፓርላማው አቅርቦ ሙሉ በሙሉ ጠቅላይ ሚኒስትሩን እስኪያጸድቀው ድረስ ሰውዬው በአሁኑ ሰዓት ካቢኔን መሰብሰብም ሆነ ጠቅላይ ሚኒስትሩ የሚሰራቸውን ሌሎች ስራዎች እየሠሩ እስከሆነ ድረስ ተጠባባቂ ጠቅላይ ሚኒስትር ብዬ እጠቀማለሁ። አሁን እየጠቀምኩ ነው። እየሰማኸኝ ነው። የሆነ ሚዲያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ብሎ በመጠቀሙ ልዩነት የለውም። በሁለቱም ስም ሊጠሩ ይችላል። የለውም የኮንቬኒንስ ጉዳይ ነው። ጠቅላ ይሄ አጠራር ትርጉም የሚኖረው በፓርላማ ጸድቆ ከገባ በኋላ አይ እሳቸውን ምክትል ብዬ ነው የምጠራው የሚል ሚዲያ ካለ ምናልባት ልዩነት ሊኖረው ይችላል። አሁን ባለው ሁኔታ ግን ኢትዮጵያ ውስጥ ያለውን የካቢኔም ይሁን የሌሎች ፖለቲካ፣ ማህበራዊ፣ ኢኮኖሚያዊ እንቅስቃሴዎችን በበላይነት በሚኒስትሮች ምክር ቤት ውሳኔ መሰረት እያንቀሳቀሰ ያለ ሰው በዚህም ተጠራ በዚህ ዞሮ ዞሮ አገሪቱ ውስጥ ምንም አይነት ክፍተት እስካልተፈጠረ ድረስ ኢህአዴግ እንዳልኩ በደንቦቹ በህጎቹ መሰረት መገዛት ስላለበት በዚህ በሳምንቱ መጨረሻ በሚደረገው ስብሰባ ላይ ሊቀመንበሩን መርጦ ፓርላማ ቀርቦ ሙሉ የሚያስፈልገው ስነ ስርዓት እስኪሟላ ድረስ የቃላት አጠቃቀሙ ጉዳይ ለሚዲያ ሰዎች ትንሽ ቀልብ የሚስብ አጋጣሚ ሊሆን እንደሚችል ይገባኛል፣ ግን ለሚዲያ ሰዎች ብቻ አይመስለኝም። አቶ ጌታቸው ከይቅርታ ጋር ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር ሁለት የተለያዩ ኃላፊነቶች እንደመሆናቸው ተጠባባቂ ጠቅላይ ሚኒስትር መሆናቸውን እቀበላለሁ ካሉኝ በቂ ይሆናል። ለዚህ ውይይት እቀበላለሁ እቀበላለሁ ብቻ ሳይሆን እየተጠቀምንበትም ነው። መልካም አቶ ጌታቸው የኢህአዴግ ማዕከላዊ ኮሚቴ የሚመርጣቸው የፓርቲው ሊቀመንበርና ና ምክትል ሊቀመንበር ኃላፊነት የሚረከቡበት የሚታወቅ የጊዜ ገደባ አለ። አገሪቱ መቼ በፓርላማው የጸደቀ ቀጣይ ጠቅላይ ሚኒስትር እንደሚኖራት ይታወቃል። በቅርብ ጊዜ በጣም በቅርብ ጊዜ የተያዘ ቀነ ቀጠሮ፣ ፓርላማው የሚከፈትበት ጊዜ ቅርብ ነው። ስለዚህ በኢህአዴግ ምክር ቤት ዋናውን ሊቀመንበሩና ምክትል ሊቀመንበሩን ይሰይም እንጂ ሌላው ረዥም ጊዜ የሚወስድ አይሆንም። ያን ያክል መቻኮሉም አስፈላጊም አይደለም። መቼ ይሁን የፓርላማው መክፈቻ? አቶ ጌታቸው ፓርላማው ከረፍት የሚመለሰው ፓርላማው የሚከፈተው በመስከረም ወር የመጨረሻ ሰኞ ነው። ስለዚህ እስከዛ ድረስ ይቆያለሁ የሚለው ላይ ብዙም ማስተያየት መስጠት አልፈልግም። ግን በእኔ ግምት እስከዛ ድረስም መቆየት የሚጠበቅበት አይመስለኝ ግን ዋናው ነገር ኢትዮጵያ ውስጥ ያለው የዕለት ዕለት የፖለቲካ የኢኮኖሚ፣ የማህበራዊ እንቅስቃሴ እንዴት ራእይ እናስፈጽም እንዴት የተጣለብን ኃላፊነት ተግባራዊ እናድርግ የሚል እንጂ እገሌ በምን ስም ይጠራ የሚለው ስላልሆነ ይገባኛል። አሉላ ብዙ የኢንተርኔት ዘገባዎችን ከመከታተል አንዳንድ ግርታ ሊኖር ይችላል። ግን በተግባር ለምንኖረው ሰዎች ግን እንደዚህ አይነቱ ነገር ያን ያክል ሴሪየስ ኢሾ ሆኖ አይታየንም። ግን እንዳልኩ በቅርብ ጊዜ የኢትዮጵያ ቀጣዩ ጠቅላይ ሚኒስትር ማን እንደሆነ ህዝባችንም ዓለም ያውቀል። መልካም የተለያዩ ዘገባዎች ግርታን ሊፈጥሩ ይችላሉ ብለዋል። በእርግጥም የተለያዩ አንዳንዴም እርስ በርሳቸው የሚጋጩ መረጃዎች የሚወጡበት ጊዜና ማጣራት ፍለጋ ወደ እኛም የህዝብ አስተያየቶች የሚቀርቡበት ጊዜ ስላለ አንዳንዶች ግልጽ የሆነ መረጃ ከተገቢው የመንግስት ባለስልጣንና ምንጭ በአግባቡና በጊዜው ስለማይወጣ ሰዎች በሀሳብ የሚቀርቡ መረጃዎችን እንደ ተጨባጭ መረጃ አድርገው እንዲቀርቡ ምክንያት ሆኗል ሲሉ የሚተቹት አለ። እሱ ላይ የሚሰጡት አስተያየት ካለ የመጨረሻ እናርገው። ማለት ሰዎች መረጃ በወቅቱ ባለማግኘታቸው ምክንያት አንዳንድ ብዥታ ሊፈጠር እንደሚችል ገምታለሁ። በተግባርም እያየ ነው ነው ሌሎች ሰዎች ሌላ የተሰራተ ኢንፎርሜሽን ለማናፈስ እስከ ተጉ ድረስ በእኔ እምነት ግን በእኛ በኩል መረጃ የምንደብቅበት ምንም አይነት ምክንያት የለም። መረጃ በተደወለ ሰዓት ለማንኛውም ሰው ለመስጠት ዝግጁ ነን። ግን ሕዝብ መረጃ ሊያገኝ ይገባል፣ እውነት ነው። አሁን የምል አሁን ኢትዮጵያን በሚመለከት ስለሆነ የኢትዮጵያ ሕዝብ የምለው በገጠር የግብርና ስራውን እንደ ሰራዊት ሆኖ የተፈጥሮ ጥበቃ እንቅስቃሴ ውስጥ ያለ በመከላከያ ሀገር ሉዓላዊነት የማስጠበቅ ስራውን እየሰራ ያለ በተለያዩ መስኩ የልማት ስራውን እየሰራ ያለ ሕዝብ እስከሆነ ድረስ እዛ ሕዝብ ውስጥ ይሄ ጥያቄ ቁም ነገር ያለው ጥያቄ ነው ብሎ እስካልታመነ ድረስ እስካልታየ ድረስ ምንድን በዚህ ጉዳይ በየቀኑ ስራችን እየሰራን ነው፣ ያለምንም ስጋት፣ ያለምንም ችግር፣ ያለምንም መጨናነቅ። የህዝብ ሳትስፋክሽን መገለጫው እያንዳንዱ ዝርዝር የስርዓትና የህግ ጉዳይ ላይ በቂ ኢንፎርሜሽን የማግኘት ያለማግኘቱ ጉዳይ አይመስለኝም። ስራውንና ስራውን ለመስራት የሚያስችሉት ነገሮችን በሚመለከት ግልጽነት ሊኖረው የሚገባም ሆኖ ይህን ስልህ ግን ጥያቄዎች በሙሉ በሜትር ለክተን በግራም መዝነን ይሄኛው ጥያቄ መልስ ያስፈልገዋል፣ ይሄኛው መልስ አያስፈልገውም ወደሚል ስራ ገብተን እንጠመዳለን ማለት አይደለም። ያልኩ አስፈላጊ ነው አስፈላጊ በተባለው ሰዓት ነገር ይወጣል። ግን ዋናው ትልቁ አጀንዳ በዚህ ሰዓት ኢትዮጵያ ህዝብን በትክክል የሚረዳው ይሄንን የተጀመረ የልማት እንቅስቃሴ ወደፊት የምናስቀጥልበት መንገድ ላይ መትጋት አለብን የሚል ነው። እዛ ላይ መንግስትና ህዝብ በበቂ ሁኔታ እየተረባረቡ ነው ብለን እናምናለን። በሚቀጥሉት ጥቂት ቀናት ውስጥ የምናገኛቸው የሚወሰዱት ውሳኔዎች መሰረታዊ በሆነ መልኩ እንቅስቃሴዎቻችንን የሚቀይሩ ሳይሆኑ ይልቁንም ለዚህ እንደምትላቸው ከሚዲያ የሚሰነዘሩ አንዳንድ ጥያቄዎችን በማያሻማ ሁኔታ ለመመለስ የሚያስችሉ አጋጣሚዎች ሊፈጥሩ ይችላሉ። ከዛ በዘለለ መሬት ላይ ይሄን ያክል ለውጥ ያመጣል ብዬ አልገምትም። መልካም አስተያየቶን ተቀብያለው በአግባቡ በጠየቅነው ጊዜ አስተያየት ስለሚሰጡ ምስጋና የማቅረብ ወዳለሁ በመንግስት በኩል ሰዓትና ጊዜውን ጠብቆ መረጃ መሰጠት የለበትም የሚለው ላይ ግን ለአድማጭ ክፍት እናደርገዋለን አቶ ጌታቸው ረዳ መሰጠት ያለበት ነገር መሰጠት መቻል አለበት ህዝቡ እስካልጠየቀ ችግር እስከሌለው እያሉ ነው እያስተባበሉ አይደለም መሰጠት ያለበትን ሰጣለን ግን አሉላ ለምታነሳው እያንዳንዱ ጥያቄ ሁሉ መልስ መስጠት ተገቢ ላይሆን ይችላል። በአሁኑ ሰዓት የኔን የጤንነት ሁኔታ የራስ ምታትን ደረጃ ብጠይቀኝ ላልመልስልህ ይችላል ነው። ስለዚህ ዋናው ነገር መሰረታዊ የሆነ ለውጥ በሚያመጡ ጉዳዮች ላይ ፎከስ እናደርግ በሚል ነው እንጂ መንግስት መረጃ መስጠት ሲኖርበት ሳይሰጥ ከቀረ ይሄ ጥፋት አይደለም የሚል ክርክር እያደረግኩ እንዳለነው በዚህ አጋጣሚ ልታውቅልኝ። አይነው ኃላፊነት የሚሰማህ ጋዜጠኛ ነህ እና ይህንን ነገር እንት የምትለው ይመስለኛል። መረጃ መስጠት አስፈላጊነት ላይ በፍጹም በጅስታ ሊኖረኛ ይችላል። መልካም ሙያዊ ኃላፊነቱን የመውሰዱ ጉዳይ እንደሚረዱት፣ ተገቢውን ጥያቄ አድማጭ ማግኘት ያለበትን መረጃ ከሚመለከተው ክፍል በአግባቡ ና በሰዓቱ ማግኘትም ይጠይቃል ና በዚህ ምክንያት ነው ገፋ አድርጌ ጥያቄዎችን ከታትያ ያነሳውሎት። ይገባኛል ይገባኛል። አቶ ጌታቸው ረዳ የውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ዲሬክተር ለጊዜው አመሰግናለሁ። ጊዜ ይመስጠልኝ። አመሰግናለሁ።